የኢትዮጵያን የተፈጥሮ መስህብና ቅርሶች የሕዝቧን ባህል፣ ልማድ፣ ወግና ኗኗር እንዲሁም ሃይማኖታዊ ስርዓቶች ማራኪ የመልካ ምድራዊ ትዕይንትና ተፈጥሮ በካሜራው ቀርጾ ያስቀረውን ለአንባቢያን እይታና ንባብ ካበቃ ወጣት ባለሙያ ጋር የተካሄደ ቃለ ምልልስ ነው። የባህልና ማህበረሰብ ለምሽቱ ይዞ የቀረበው እንግዳችን እሱ ባለው ማዕዛ ይባላል። ነዋሪነቱ ዩናይትድ ስቴትስ አሌክዛንድሪያ ከተማ ሲሆን ባለፉት አስር ዓመታት ውስጥ ለበርካታ ጊዜያት በተደጋጋሚ የተለያዩ የኢትዮጵያ ክፍሎችን በመጎብኘት ያነሳቸውን ፎቶግራፎች ያካተተ የፎቶግራፍ መጽሐፍ ነው። የባህልና ማኅበረሰብ ፕሮግራም አዘጋጅና አቅራቢ አሉላ ከበደ የመጀመሪያውን ክፍል ይዞ ቀርቧል። ኢትዮጵያ ኢንስፓይሪንግ ጆርኒ በግርድፍ ትርጉሙም ኢትዮጵያ አነቃቂው ጉዞ የመጽሐፉ ርዕስ ነው። ማራኪ የፎቶግራፍ ስብስቦቹን አንድ መቶ ሰማኒያ ራ ገጾች ላሉት ባለ ጠንካራ ሽፋን ዳጎስ ያለ መጽሐፍ ያበቃው እሱ ባለው መዓዛ ስቱዲያችን ነው። እሱ ባለው መዓዛ እንኳን ደህና መጣ እንኳን ደህና ቆየኸኝ። ያቶ አሉላ ኢትዮጵያ ኢንስፓየሪንግ ጆርኒ ኮሌክሽን ኦፍ ኢትዮጵያንስ ኢንስፓየሪንግ ፒፕል ፕሌስስ ካልቸር ኤንድ ላንድስኬፕ ይላል በእንግሊዝኛ። የጉዞህን ስዕሎች የሚያሳይ መጽሐፍ ነው። ታሪካዊ ቦታዎችን በርካታ ጉዳዮችን ያካተተ መጽሐፍ ነው ለህትመት ያበቃኸው እንዴት ተጠነሰሰ መጽሐፉ? አሁን እንደ ገለጽከው በዚህ ሀገር አጠራር ያው ኮፊ ቴብል መጽሐፍ እየተባለ የሚጠራ ነው። በጥሩ ሁኔታ የተሰራ በጥሩ ጥራት የተሰራ እይታ ላይ ያመዘነ እና ጽሁፎች፣ ደጋፊ ጽሁፎች ያሉት መጽሐፍ ነው። ያነሳሱ ነገሮች ብዙ ናቸው። ግን የመጀመሪያው ብዬ የማስበው የኢትዮጵያን ጥሩ ገጽታዎች ለማሳየት ብዙ የምመኘው ነገር ነበረ ከድሮ ጀምሮ እና አሁን እድሉንና ችሎታውን ስላገኘውኝ ሁለተኛ አስፈላጊ መሆኑ ኢትዮጵያ በጣም ብዙ የቱሪዝም ሀብት ያላት ሀገር ነች እና ይህንን ሀብት ደግሞ የሚመጥን ዝግጅቶች ያስፈልጋሉ ብዬ ስላመንኩኝ የራሴን ድርሻ። በሶስተኛ ደረጃ የማንኛችንም ግዴታ ነው፣ ማንኛውም ኢትዮጵያዊ ስለ ሀገሩ ቢጠየቅ ጥሩ ገጽታዋን የሚናገርበት ነው። እኔ ደግሞ እድሉን አግኝቼ በመጽሐፍ ደረጃ ስላረኩት በጣም ደስ ብሎኛል። የዜግነት ግዴታ አድርገህ መውሰድ ድረስ ተጉዘሃል። በግል ማስታወሻዎችህ፣ በጉዞህ የተመለከትካቸውን በካሜራ መነጽር ያስቀረሃቸውን ስዕሎች ነው ለህትመት ያበቃኸው። እንዲህ ያሉ መጽሐፎች በወትሮ የሚሰሩት በሙያው የተሰማሩ የፎቶግራፍ ሙያ ልምዱ ያላቸው ከሙያው ጋር ያሳለፉ ሰዎች የሚያደርጉት ነው እና አንተ በአጋጣሚ ነው ወይስ ከዚህ ቀደም በመስኩ የሞከርከው ነገር አለ? ግሩም የተዋጣላቸው መቶ ሰማኒያ ገጾች ያሉት መጽሐፍ ነው ለህትመት ያበቃኸው ና እንዴት ነው እንዲህ ሊሆን የቻለው? በግል ደረጃ ከድሮ ጀምሮ ቤት ውስጥ መሰራቸው አንዳንድ ፖስት ካርዶች አሉ። ከፎቶግራፍ ጋር የቆየ ልምምድ አለ። ከፎቶግራፍ ጋር እንግዲህ ኢትዮጵያን ካለንደር ከሺህ ዘጠኝ መቶ ዘጠና ሰባት ጀምሮ የተነሱ ፎቶግራፎች ናቸው ናቸው ከዛ ጀምሮ ፍላጎቱ ስለነበረኝ የማነሳቸው ፎቶዎች የተዘጋጀሁበት ነገር ነበረ። ስለዚህ በአንድ ጊዜ የመጣ ወይም በአንድ ጊዜ የቻልኩትና ያከናወንኩት ነገር አይደለም። ጊዜ ወስደህ የሰራሃቸው መሆኑን ያመላክታሉ። ለአድማጮች በጨረፍታ ለማሳየት ያህል ቀደም ብዬ እንደገለጽኩት መቶ ሰማኒያ ገደማ ገጾች ያሉት ባለ ጠንካራ ሽፋን ደረጃውን የጠበቀ ጥሩ የህትመት ስራ የሚታይበት ከጀርባው በርከት ያሉ ከታሪካዊ የላሊበላ ህንጻ የአዕዋፋት ምስል እስከሚታይበት የሰዎችን ህይወት የሚያሳይ መጽሐፍን እንደ ተመለከትኩት በርካታ ምዕራፎች አሉት። በየፈርጁ አስቀምጣቸዋል። ከታሪካዊ ቦታ እስከ ተፈጥሮ ሃይማኖቶች፣ በባህላዊ ሁኔታዎች ውስጥ በተለያየ ዘርፍ የሚታዩ ነገሮችን አካቷል። ማደራጀቱስ ለዚህ መጽሐፍ በዚህ መልኩ ለመውጣት ታደርግ የነበረው ዝግጅት ምን ያህል ጊዜ ወሰደ? ምን አይነት ሁኔታዎችን መመርመር ማጥናት ነበረብህ? በጣም በጣም ጥሩ ጥያቄ ነው የጠየቀኝ። ምክንያቱም መጽሐፉን ለማዘጋጀት ያው መጀመሪያ ፎቶዎቹ መነሳት ነበረባቸው። ነገር ግን ከፎቶ ማንሳቱ ወይ ደግሞ ሄዶ ቦታዎቹ ከማየቱ የበለጠ ትልቅ ሆኖ የተገኘው ፎቶዎችን መርጦ እና ፎቶዎችን በጥሩ ሁኔታ አዘጋጅቶ ማቅረብ ነበረ። ብዙ ፎቶዎች አንስቻለሁ። ብዙ በጣም የሚያማምር ፎቶዎች አሁንም መጽሐፉ ላይ ያልተካተቱ አሉ። የተረፉ ብዙ አሉ። የተረፉ ብዙ አሉ። ይሄ ደግሞ የሆነበት ምክንያት ምንድን ነው? ያው ኢትዮጵያ በጣም ብዙ የቱሪዝም ሀብቶች ስላሏት ብዙ ፎቶዎች አንስቻለሁ። ይሄ የሚደበቅ ነገር አይደለም። እንዳልከው መጽሐፉ በሰባት ክፍሎች የተከፈለ ነው። የኢትዮጵያን ታሪክ ይናገራል። ኢትዮጵያን ተፈጥሮ መልክዓ ምድሯን ሃይማኖቷንና ባህል ከዛም አልፎ ደግሞ ስለ ኢትዮጵያ ሕዝብ የሚያነሱ ክፍሎች አሉት። ካነሳሁ አይቀር የሽፋኑን ነገር በኋላ በኩል ያለው የመጽሐፉ ሽፋን የሚያሳየው ከመጽሐፉ ውስጥ የተውጣጡ ለየት ለየት ያሉት በጥሩ ሁኔታ የሚገልጹ ፎቶዎች ነው። ከፊት ለፊት ያለውንም ሽፋን ት ታዳጊ ቆነጃጅት የባህል ቀለሙ በሚያስታውስ ልብስ ከፈገግታቸው ጋር ተሸልሞ ይታያሉ። በጣም ጥሩ ገልጸዋል። እንደ ትንሽ ለመጨመር ያህል አራቱ ልጆች የቦረና ወጣቶች ናቸው። በተለያየ ቀለም ያማረ ልብስ ለብሰው በአይናቸው እየተነጋገሩ ፈገግ እያሉ የተነሳ ፎቶ ነው። ይህንን ፎቶ ሽፋኑ ላይ ለማድረግ ብዙ ተወያይቼበት ነበር ከራሴ ጋር ብዙ ተማከሬየበት ነበረ ምክንያቱም ኢትዮጵያ ታሪኳ ተፈጥሮ የተፈጥሮ ሀብቷ መልካምድሯ ሁሉ ነገሯ ኢትዮጵያን ሊገልጽ ይችላል ግን በራሴ አስተያየት በግል አስተያየቴ የኢትዮጵያ ትልቁ ሀብቷ ነው ብዬ የማስበው ህዝቧ ነው እና እነዚህ ደግሞ የቦረና ወጣቶች የኢትዮጵያን ህዝብ ትህትናና ፍቅር ከጥሩ ፈገግታ ጋር ስለሚያሳዩ የመጽሐፉ ዋና ምልክት እንዲሆኑ ፈልጌ ነው። በእርግጥም ጥሩ መግቢያ አድርገህ ተጠቅመኸዋል። ወደ መጽሐፉ ሰተት አድርጎ የሚያስገባ እንዳልከውም አነቃቂ መንፈሱን ለሚመለከቱ መጽሐፉን ለሚያገላብጡ የሚያጋራ ይመስላል። እስኪ ይህንኑ አንድ መስመር ገፋ አድርገን እንሂድ። ይህ መጽሐፍ ሌሎችን እንዲያነቃቃ ያሰብከው መሆኑን ያንተ ተሞክሮ ያንተ ልምድ ቅድም በኃላፊነት የወሰድከው የዜግነት ኃላፊነት ነው ባልከው ሌሎችም እንዲነሳሱ የማሰብ ዝንባሌ ይመስላል። ከመጽሐፍ ርዕስ የምንረዳውና እስኪ እሱን ትንሽ ፈታ አድርገህ ግለጽልን። ማንን ነው ልታነሳሳ በትኩስ ስሜት ልትሞላ ያሰብከው? አንተ ያደረግከውን የጉዞ መስመር እንዲከተሉ ልትጋብዝ የሞከርከው አንድ የሚታወቅ ነገር አለ። ታሪክን ራሳችን በራሳችን ስንናገረው ወይም ደግሞ የኛን ሀገር በራሳችን ሁኔታ ስንገ የሚገልጸው በጥሩ ሁኔታ ተስተካክሎ ይገኛል ብዬ አምናለው። ከእሱ ባለው ጋር ኢትዮጵያ አነቃቂው ጉዞ በተሰኘው መጽሐፉ ዙሪያ ጀምር እንጂ ወጋችን አልተቋጨም። ቀሪውን በሚቀጥለው ፕሮግራማችን ይዘን ነው የምንመለሰው። ለአሁኑ ግን እንግዳይን እሱ ባለው ማዕዛን ለጊዜው አመሰግናለሁ። ጊዜ ይስጥልኝ።